SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወይዘሮ የሀረወርቅ ጋሻው የኢትዮጵያ ሴቶች ዲሞክራሲያዊ ፓርቲ መስራች መስራችና ፕሬዚደንት፣ አቶ ዜና በለጠ የኢትዮጵያ ሴቶች ዲሞክራሲያዊ ፓርቲ ምክትል ፕሬዚደንት። በቅድሚያ ወይዘሮ የሀረወርቅ የቀድሞ የኢትዮጵያ ብሔራዊ ስደት መንግስት ወደ ኢትዮጵያ ሴቶች ዲሞክራሲያዊ ፓርቲነት ለመቀየር ይወዳችሁት ለምንድን ነው? መጀመሪያ እግዚአብሔርን ክርስቶስን አመሰግናለሁ። በዚህ ቃለ መጠየቅ አንተንም በጣም ወንድም ካሳኑን አመሰግናለሁ፣ በየጊዜው እድል ስለምትሰጠን በጣም አመሰግናለሁ። ወደ ጥያቄው ለመግባት ይህንን ያደረግንበት ምክንያት አንደኛ፣ የኢትዮጵያ ብሔራዊ የስደት መንግስት ቀደም ሲል ሲጀመር ያው የኢትዮጵያ ሴቶች ለሰላምና ዴሞክራሲ ከዛም የኢትዮጵያ አንድነት የህዝብ ድምፅ ምክር ቤት በመባል የሚታወቅ ነበረ። ብዙ ስራ ሰርተናል። ነገር ግን እንደሌለን የሴቶቹ መኖር መልፋታችን የሰራንን ወንዶችንም ከሴቶቹ አንድ ላይ እኩል ሁሉንም ያለ ጾታ ልዩነት በማስተባበር ከተጀመረ ጀምሮ ብቸኛ የፖለቲካ ድርጅት ብንኖር እኛ ነን። ሌላው እንግዲህ ያው ምስክሩ ራሱ እያንዳንዱን ድርጅት መመርመር ማየት ነው። ፊት ለፊት ነው መሪዎች አሉ ወይ ሴቶች በመጨረሻ ይሄንን ያልንበት ምክንያት ይሄ ሁኔታው አሁን እኛው በሀገር ቤት ውስጥ በህዝብ አመፅ የመጣው እንግዲህ በዛ መሰረት በሁለት ሺ አስራ ሰባት በግሪጎሪያን አቆጣጠር ጀምረኑ ሁለት ሺ አስራ ስምንት ካምፔን ነው ኢትዮጵያን ከመበታተን ለማዳን በሚል ያንን ያው ለማዳንና አሜሪካኑም ኢትዮጵያን ህዝብ ጎን ቆማ የት ፔልስን መሪዎች አሜሪካን እርምጃ ወስዳ ምን ማድረግ እንዳለባቸው የህገ መንግስት ለውጥ እንዲያደርጉ እኛ ባቀረብነው ነው መሰረት በሴት የተመሰረተው እና የሚመራው ድርጅትና ያው ወንዶች የሚያሉበት ማለት ነው። ይሄ ያመጣነው ላለመቀበል እነሱ ስላፈሩበት ነው። ጉዳዩ እኛ ወደጎን አንደኛ ትተዋል። አንደኛ ይሄ ነው። ሁለተኛው ያው ባመጣነው ለውጥ ይህንን ስለምንፈልገው አገር ቤት ድርጅቱን የፖለቲካ ፓርቲውን አስገብቶ አስተዋጽኦ ለማድረግ ህዝቡ ጎን ቆሞ ጭምር የስቤት መንግስት የሚለው ስሙ መቀየር አለበት። በተግባር ግን ፕሮግራማችን እንዳለ ነው። እንደውም ሌላም ጨመረንበታል እና እንግዲህ በዚህ ምክንያት የኢትዮጵያ ሴቶች ዴሞክራቲክ ፓርቲ ልንለው ይችለናል። ይሄንን ስንል ግን ድምጻችን ለኢትዮጵያ ሴቶች ብቻ ነው ማለት አይደለም። አቶ ዜና፣ ቀደም ሲል ወይዘሮ ሀያወርቅ እንደገለጡት ይሄ ኢትዮጵያ ሴቶች ትግል በሴቶች ብቻ የሚከለል በዛ ብቻ የሚወሰን አይደለም፣ ወንዶችንም የሚያሳትፍ ነው። መሆንም ያለበት በዛ መልክ መሄድ አለብን ብለዋል። መሰረቱም ከኢትዮጵያ ብሔራዊ ስደት መንግስትነት ወደዚህ የተቀየረ ስለሆነ በእርሶስ የኢትዮጵያ ሴቶች ዲሞክራሲያዊ ፓርቲ ክትል ፕሬዚደንትነቶ የወንዶች የተሳትፎ በሴቶች ትግል ውስጥ ምን አይነት አስተዋጽኦ ያበረክታል ብለው ያስባሉ? በተለይም ከኢትዮጵያ የትግል እንቅስቃሴ አኳያ በጣም አመሰግናለሁ። ቶካስ አሁን እንዲሁም ሲቢኤስ ሬዲዮ ይህንን እድለኛ በመክፈቱ በጣም ነው የምናመሰግነው፣ በሁለት በድርጅታችን ስም። ወደ ዋናው ጥያቄ ከመሄዳችን በፊት እንደምታውቁት የብሔራዊ የስደት መንግስቱ ፕሬዚዳንት እህታችን የሀረር ወርቅ ጋሻው ናት። ሌላ ሴቶች በኢትዮጵያ ትግል ባለፉት ሀያ ሰባት ሀያ ስምንት አመት ትግል እንደዚህ የወጣና ራሱን ሴቶች ወጥተው እንደዚህ የሆኑ ድርጅት ያቋቁሙበትና ራሳቸው ፕሬዚዳንት ሆኖ ራሳቸው ትግል ውስጥ ገብተው እየታየበት ጊዜ የለም። የሐረር ውቅያንን በምታረግበት ሰዓት እኔ ብቻ አይደለሁም። ብዙ ወንዶች አሉ፣ ብዙ ትልልቅ ሰዎች አሉበት እና እዚያ ድርጅቱ አይዞሽ እያልን ሁላችንም በከፍተኛ ሁኔታ ስንሰራ ነበር እና ወደ ዋናው ነገር በአጠቃላይ የሐረር ብለዋለች ነገር ግን እንደው ልጨምርልህ፣ እኛ ይህንን ብሔራዊ ስደት መንግስቱን ይዘን በምንሰራበት ሰዓት ላይ በእውነት ስለእውነት ብዙ ወዳጆቻችን፣ ብዙ የሚዲያ ሰዎችም በዚህ አይነት ልትሄዱ አይችሉም አሁን ኢትዮጵያ ውስጥ ለውጥ አለና እንደው በዚህ መልክ ይባል ሲባል፣ ይሄ አሁን ሴቶች የሚባለው ቀደም ሲል የነበረም ነው። ቀደም ሲልም ከዚሁ ከብሔራዊ ስደት መንግስቱ ጋር አብሮ የምንሰራ ስለነበረ ያው ወደዚህ አመጣነው ማለት ነው። እና እኔም እዛ ውስጥ ተካፋይ ሆኜ የኢትዮጵያ ሴቶችን ለመርዳት እግዚአብሔር በማደሉ ራሱ እኔ እንደ ድል ነው የምቆጥረው። እውነቴን ነው የምልህና በጣም ጥሩ ነው። ምሳሌ በዚህ በአለፉት አመታት የኢትዮጵያ ሴቶች ሁላችን እንደምናውቀው በትግል ውስጥ ከፍተኛ ከፍተኛ ዋጋ የከፈሉት ሴቶች ናቸው። ለመጥቀስ ያህል አሁን በአረብ ሀገር በእሳት እየተቃጠሉ ሴቶች ስንት ሰላማዊ ሰልፍ እንዲነሳ ኦል ኦሎቦት ዘወርልድ ያንን እሳት ይዞ በነበረ በወያኔ መንግስት ላይ አመት እንዲነሳ ሁሉ የሚያደርጉ እሳቱን ገፈቱ ሲቀምሱ የነበሩ ሴቶች ናቸው። ሴቶች ሴቶቻችን ናቸው። ነገር ግን ሴቶች ሴቶቻችንን እከሊት ተብላ ግን የቀረበ ነገር የለም። ስለዚህ ቁጭ ምን ስናስበው የኢትዮጵያ ሴቶች كنت اللي انه لا ينبر كل اللي كمان ضروري عندي هنا مثلا عندي عندي ሴቶቻችን እንደዚህ ወጡበት የለም። አሁንስ የእርስዎ ምክትል ፕሬዚደንት መሆን ምናልባትም የዚያ አይነት አሉታዊ ገጽታ አይኖረውም? ሴቶች ራሳቸውን ችለው መቆም አይችሉም፣ በሴቶች ዴሞክራቲክ ፓርቲ ውስጥ ወንዶች ምክትል ፕሬዚደንት ከሆኑ አሁንም የግድ ምርኩዝ ይፈልጋሉ የሚያሰኝ ነገር አያሳድርም ወይ? የዚያ አይነት ትችት እስካሁን አልደረሰም ነው ወይስ ይሄ አዲስ አመለካከት፣ የሴቶች ጉዳይ የወንዶቹም ጉዳይ ስለሆነ በጋራ የመስራት ሁኔታው የበለጠ ለትግሉ ስኬት ማነት ያደርሳል የሚል ዘመናዊ የሆነ የአሰራር ሂደት ነው ማለት ይቻላል። በትክክል በትክክል ነው ልለውን ያልከው እና እኔ በምክትል ፕሬዚዳንትነት መቀመጤ ሌላው ምን ነገር እንዲያውቅ ይረዳዋል። ሴቶች ወንዶችም አብረን እንሰራለን። ሴቷ ቸርማኖና ወንዶች ምክትል መሆንን እንዲለምዱት እንዲያውቁት ነው። በእኛ በባህላችን ይሁን በአሰራራችን ባለፉት የፖለቲካ እንትን ምንም ይሄ ነገር ታይቶ አይታወቅም። ና ይህንን ለማዳበር ስንል ነው እያደረግን ነው ማለት ነው እና እኔ ፕራውድ እዛ መሆን ይሄ ማለት ነው ዶሮ የሀረር ወርቅ ከዚህ በኋላ የእናንተ ድርጅት እንቅስቃሴ ግቡ ምንድን ነው የሚሆነው? የሴቶችን ትግል የት ለማድረስ ነው እንቅስቃሴ ውስጥ የሚመራው በዚሁ ባሉበት በውጭ ሀገር በሀገር አሜሪካ ብቻ ተወስኖ የሚቀር ነው ወይስ ወደ ሀገር ውስጥ ገብቶ ዋናው የሴቶች እንቅስቃሴ ይዛው ተቀላቅሎ ከአንድ ዳር ለማድረስ ነው? በጣም ቆንጆ ጥያቄ ነው፣ አመሰግናለሁ። የኢትዮጵያ ጉዳይ በጣም ተቀያያሪ ነው። ትግሉ በአገር ቤት ውስጥ ብቻ የሚባለው እንደ ስህተት እንቆጥረዋለን እኛ። ምክንያቱም ኢትዮጵያ ውስጥ የተገኘው ትግል ራሱ የኢትዮጵያን ሕዝብ ራሱ ለማነቃቃት፣ ለማነሳሳት ሌላው ያው በጠመንጃ ሲታገል ነጻ አውጪ እያለ ግማሹም ደግሞ ለኢትዮጵያ አንድነት የታገላለን አርበኞች ግንባርን ብንወስድ ለምሳሌ ለኢትዮጵያ ሕዝብ የታገሉ ናቸው ነገር ግን ጥሩ ምሳሌ ከዚህ ከጥያቄ ጋር የሚሄድ ለመወዳደር ለፕሬዚደንትነት እወዳደራለሁ ብለው የኢትዮጵያ ወንዶች ሲነሱ መጀመሪያ በግሪጎሪያን አቆጣጠር በአስራ ዘጠኝ መቶ ዘጠና አንድ የኢትዮጵያን ሬዲዩ ላይ የወጣውን ጭምር ማየት ይቻላል። ኦንላይን ላይ ብዙ ሰው ይህንን የሚያዳምጥ ማየት ይቻላል። የሀረሮ ጋሻ ፎር ኢትዮጵያን ፕሬዚደንሲ የሚል በዳላስ በመዘጋጃ ቤት ውስጥ አዳራሽ ውስጥ በተሰጠኝ ብና ባለኝ እድል በመጠቀም በኢትዮጵያ ወዳደራለሁ ብዬ ድርጅቱን ወደ ኢትዮጵያ ውስጥ ለማስገባት ስም ነው እነ መለስ ያገዱ እንዳልገባ የተደረግኩት እና ይህም ተጽፎ ያለ ነው። በውጭም የታሪክ እንትን ውስጥ አስቀምጠውታል። ማየት ይቻላል፣ ማግኘት ይቻላል። እና ስለዚህ አንደኛ አሁን ሁኔታው እንደታሰበው ሰው እንደሚያስበው አይደለም። በውጭ አሁንም ቴሌ በጣም በቁጥር ሰፊ የሆኑ ከአሜሪካን እና አውሮፓ፣ ካናዳ፣ አውስትራሊያ ጥምር በየቦታው አሉት። እነዚህ ራሳቸው እነዚህን ራሳቸውን መታገል ያስፈልጋል። ስለዚህ እነዚህ ደግሞ ሲፔሌትን እየደገፉና አገርን ለመከፋፈል ለሚደረገው በአንድ ፊት የኢትዮጵያ አንድነት እያሉ ያወራሉ፣ በሌላ ፊት ግን ቀጥለውበት ስላለ አገር ቤት ይኖረዋል። ዋና መስሪያ ቤቱ አዲስ አበባ ውስጥ ይሆናል። ሌላው ደግሞ እዚህም ደግሞ ይቀጥላል። በዚህ መሰረት ያለውን ራሱን ጠቅላይ ሚኒስትሩን ጭምር ለመርዳት ቲፒኤልኤፍን በሀገር ቤት ብቻ ሳይሆን በውጭ ልንታገላቸው የምንችል ማማ መሆኑን በደንብ ከዚህ ቀደምን። ይህንኑ የሚሰሩትን አንዳንዶቹ ያው ገብተዋል፣ የፖለቲካ ነጋዴዎቹ ገብተዋል። አሁን ዋናው የሴቶችን ችግር ለመቅረፍ ሴቶች ጉዳይ ላይ አስተዋጽኦአችሁ ምን ይሆናል? ስያሜም የተነሳው ከዛ አኳያ ነው እና ኢትዮጵያውያን ሴቶች ዋነኛ ቀዳሚ ሊቀረፍላቸው የሚገቡ ችግሮች ምንድን ናቸው? እነዛን ለመቅረፍ የእናንተ የመፍትሄ ሀሳብ ምንድን ነው? ኦኬ። አንደኛ ሁሉንም የፖለቲካ ፓርቲ ያካተተ ስብሰባ የሚለው አሁንም አልተደረገ። ምክንያቱም እኛን አላካተተም ስለዚህ ሌሎችም ያልተካተቷል ይችላሉ ሁላችንንም እንደገና ጠቅላይ ሚኒስትሩ ሊሰበስብ ይገባል። አንድ እሱ ነው። እኛ የኢትዮጵያ ሴቶችን መብት ራሱ በዚህ ከወንድሞቻችን ጋር ሆነን በአንድ ላይ የሴቶችን መብት እናስጠብቃለን። የሴቶች መብት ሲባል ምን አይነት መብቶች ናቸው? ለምሳሌ አሁን የተጓደሉ ሊሟሉ የሚገቡ ምን አይነት መብቶች ናቸው? እነኛስ መብቶች እንደምን ሊሟሉ ይችላል? በእናንተ ድርጅት አተያይ። በጣም ጥሩ ነው። ችሎታውን ልምዱም ስላለን በበኩላችን ብዙ አስተዋጽኦ አድርገናል። በማንቃል ይሄ ጊዜው የሚጠይቀውን የፖለቲካ ባህል እና ፕሪንስፕል እና ዴሞክራሲ ምን መሆን እንዳለበት። ስለዚህ የእኛ ድርጅት ሴቶች ለምንጠይቀው በድርጅታችን ስም ለሚቋቋመው ቡድኑም የተቃዋሚ ድርጅቶችን ባካተተ ስብሰባ ላይ ህዝባዊ ኢትዮጵያዊ የሆነ ለመጀመሪያ ጊዜ የኢትዮጵያ ህገ መንግስት ለማቋቋም ትልቅ አስተዋጽኦ እናደርጋለን እኛ ብለን በደንብ እናስባለን። መምን በእጃችን ያለ ነው ያደረግነው ነው ያስተዋወቅነው ነው። እና በግልጽ ለመናገር ወንድም ካሳሁን ወንዶቹ የእኛን ሀሳብ ይዘው ነው እዚህ በነበሩበት ጊዜ የገቡትም ቢሆኑ አብረው ዝም ብለው እየተሰባሰቡ በቁጥር ይሄን ያህል ነው የምንላሉ እንጂ ፕሮግራሙ የሚወሰድ የነበረው የኢትዮጵያ ዝ ይመሰክራል። እኛ ቀድመን ከምናወጣው እየወሰዱ ነው። ዋና አሁን የተነሳችሁበት በተለይም አሁን ለማስተዋወቅም ያሰባችሁት የኢትዮጵያ ሴቶች ዲሞክራሲ ፓርቲ መስረታን የወደፊት ትልሞቹንና ለኢትዮጵያውያን ሴቶች ይበጃል የሚሉትን አማራጭ የፖሊሲ ሀሳቦች ነው አነሳሱና ከዛ አኳያ፣ ለምሳሌ የሴቶች ችግር በዓለም አቀፍ ደረጃ የሚነሳው የትኛውም ቦታ ላይ አውስትራሊያንም ጨምሮ፣ በተለይ በታዳጊ ሀገሮች አንዱ የመብት ጉዳይ ብዙ ጊዜ የሚነሳው ለሴቶች እኩልነት እስካሁን ድረስ አለማሟላት ለምሳሌ ያህል ስራ እኩል ክፍያ ያለመሆን፣ ተመጣጣኝ የሆነ የፓርላማ ውክልና ወይም ደግሞ በስራ አስፈጻሚ በከፍተኛ ደረጃ ላይ በቁጥራቸው ልክ ውክልና ለማግኘት ከወንዶች የበለጠ በብዛትም ሆነ በትምህርት ደረጃ ከፍተኛ ሆነው የሚገኙ ሴቶች ሆነው ግን አነስተኛ የሆነ ኃላፊነት ላይ የመሆን በተለይ እንደ ኢትዮጵያ ላሉ አገሮች በልጅነት መዳር ወይም መዳረግ፣ የዶሜስቲክ ቫይለንስ ወይም የቤት ውስጥ አመፅ የመሳሰሉት ነገሮች በወንዶች እጅ ብዙ ሴቶች ሕይወት ማለፍ እነዚህ እነዚህ የመሳሰሉ ነገሮች በአንኳርነት አሉ። ሴቶች ገፍተው ትምህርታቸውን እንዳይጨረሱ በመሀል ብዙ አይነት ባህላዊ መደናቀፎች እንዲኖሩ የሚሉ አሉ። እነዚህን ከማሟላቱ አኳያ ትኩረት የለውም። በፖለቲካው ዘርፍ ብቻ ከፓርላማ አኳያ ብቻ ነው ትኩረታችሁ ወይስ እነዚህንስ ጉዳዮች ለመቅረፍ ምንድን ነው ሳቢያችሁ? በአለም አቀፍ ደረጃ ትኩረት የሚሰጣቸው ጉዳዮች እነዚህ ናቸውና። በጣም ጥሩ ነው። ይሄ እኮ ለኛ አዲስ አይደለም። እኛ እኮ እስካሁን ራሱ ኤስቢኤስ እንኳን ስንት ጊዜ አቅርቦናል። እና ይሄንኑ አሁን አንተ ያልከውን ራሱ ብዙ ጊዜ በፕሮግራማችን ላይ እንዳለ ስንናገርና እንደውም ሌላ ደግሞ ምንድነው ከፖለቲካው ድርጅቶን እኮ የሴቶች የእኩልነት መብት ብለን ራሱ ስንታገልና የሰብአዊ ድርጅት የሚሰራውን ሁሉ በጎን በማድረግ ስንሰራ የኖርን ስንሆን ይሄን ራሱ የሴቶች እኩልነት መብት በአጠቃላይ አሁን አንተ ያቀረብካቸውን ብደግሞ የሬዲዮ ጊዜ ላለመውሰድ ነው። ይሄንን ሁሉ ኮ ስናቀርብ ስናቀርብ ና እነዚህ ወንዶቹ ወንድሞቻችንን መንግስት ነኝ ከሚለው ጭምር ፓርቲ ነኝ የሚለውን ጭምር በዴሞክራሲ እያለ በሚልበት ጊዜ ይሄንን ሁሉ ያካተተ የሴቶችን የእኩልነት መብት የአገር ባለቤትነት ድምጻችን የእኛም ምክር ውስጥ መግባት እንዳለበት ስናስተምር እኮ ነው የኖር ነው እኮ ይሄ ነው እኮ አንዱ ስናስተምራቸው የኖር ነው። ስራ ላይ አያደርጉትም። በእርግጥ አንዳንድ ሴቶች እዛም እዛም ብቅ ብቅ እያደረጉ ለመጠቀም ይጠቀሙባቸዋል። ምልት ሰሌክት ያደረጓቸዋል እና ሰሌክሽን ዲሰንስ ፍሮም ኤሌክሽን ይነ ወይ እና ስለዚህ ይሄን ሁሉ ለመመለስ ነው ሚያ ህጋዊ ህዝባዊ ገመንግስት የእኛም ድምፅ ተጨምሮበት እንዲቋቋም በዛን ጊዜ የምናቀርባቸው በማቅረብ እነዚህን ሁሉ ሀሳቦች በድጋሚ የምናቀርብበት እና ይህንን ደግሞ ልንወጣ የምንችለው እኩል ልንሆን የምንችለው የተማርነን የስ ብዙ አለን፣ ልምዱ አለን፣ ታዋቂነት አለን በዓለም ውስጥ ማለት ኢትዮጵያን ትልቅ ምል ልናደርግበት ለማስተዋወቅ የምንችልበት ካለችበት በዲፕሎማሲ ልናወጣትና እኩል ምል ከብዙ ሀገሮች ውስጥ ልናደርጋት ሌላው ቢቀር መጀመሪያ በዲፕሎማሲ ደረጃ በልማት የምንችልበት መንገድ የምንከፍትበት ይህ ሁሉ ቦታው እንዲኖረን ለማድረግ ከእድሜ በታች ጋብቻ ነው የሚሆን። የትምህርትም ቢሆን አሁንም ቢሆን የእኩልነት ትምህርት የለም። ለወንዱ ነው፣ በየዩኒቨርሲቲው ቅድሚያ የሚሰጠው ለወንዱ ነው። ሴቷ ከፍተኛ ግሬድ እያላት መጀመሪያ ቅድሚያ የሚሰጠው ኮታ ለወንዶች ነው። ብዙ ነገር አለ በትምህርትም ቢሆን። ይህን ሁሉ ለማወጣት ዝም ብሎ በመመረጥ ሳይሆነ ናይ ዚግሪ ዛግር እያሉ የሚመለምኑ ሳይሆን በምርጫ ብቻ ስለሆነ ህዝባዊ ህገ መንግስት እንዲቋቋም እና በፍርድ ቤት በደንብ በህግ ይሄ ነገር ተቀባይነት አግኝቶ ለህዝቡ ሲቀርብና በምርጫ ስንቀርብ ብቻና ራሳችን ከወንዱ ጎን ቁጭ ብለን ወንዱ መርጦን ሲያስቀምጠን ሳይሆን እራሳችን ከመርቀን ህዝብ መርጦን ፕሮግራማችንን አሳውቀን አሜሪካን ሀገር እንደምናደርገው ማለት ነው እና ወይም አውሮፓ እንደሚደረገው እኛም ለኢትዮጵያ ህዝብ በዚህ በዚህ ፕሮግራም ይሄ ያለውን ችግር እንቀርፋለን እና ከዚህ እናወጣሃለን በሚል በአንድነት ላይ በአንድ ሰንደቅ ዓላማ ላይ የተመሰረተ በዜግነት፣ በብሔር ቁጥር ብዛት ወይንም ማነስ ሳይሆን እያንዳንዱ በዜግነቱ የሚመረጥበት ሆኖ ስንመረጥ ያን ብቻ ነው ወንድም ካት፣ አሁን በተግባር ልናውል የምንችለው ያው፣ ራሱ ለምሳሌ አሁን የኢትዮጵያ ሚዲያ ብታይ ከዛ ሆኖ ወንዶችን ሲያናገር እኔ አናግሩም ከወንዶ የበለጠ የምን ስናገር ነው፣ በደስታ ነው። ምክንያቱም ሁሉም ትክክለኛ ጋዜጠኞች እንዳንተ አይነት የሆኑት ሁሉ የመዘገቡት ነው። የውጭ ጋዜጣ ደግሞ በደንብ የመዘገበው ነው። የአሜሪካን ድምፅ ራሱ እንግሊዝ ፕሮግራሙ፣ ቴሌቪዥን ዲፓርትመንት ሁሉ የመዘገበው ነው። አሁንም በቅርብ ጊዜ እንዲሆን የትኛዋ ሴት ነች እንደዛ እየወጣች ስለ አፍሪካ የምትጠየቀው? ለምሳሌ ያ ምርጫው በሚደርግ ስበት ጊዜ ስንመረቅ ብቻ ነው። ያንን ሴቶችንም ልንረዳ ምንጭ ነው። ጠቅላይ ሚኒስትሩ ወደኛ እንዳይም አድርገውታል። እንግዲህ ስማርት ነው እንዳየውትና ነገር ግን ንቁ ስለሆነ በዚህ መልክ እነዚህን ቶሎ ስለሚያውቃቸው ራሱ ላይ ኩዴታ ከመፍጠሩ በፊት እኛም ቢጨምር ሁሉንም ኢንክሉዚቭ እንዲሆን ማለት ነው። አቶ ዜናስ ወይዘሮ ያወርቅ እንደተናገሩት ሀገር ውስጥም ገብቶ በርካታ የሆኑ ሕገ መንግስታዊ ማሻሻያዎችን ጨምሮ በዛ ውስጥም ራሱን የቻለ የኢትዮጵያ ሴቶች ዲሞክራሲያዊ ፓርቲ የጎላ ተሳትፎ እንዲያደርግ እሳቢያ ያለው ፓርቲው በዛ ላይ ለምርጫው የተቃረበ ነው። በአንድ ዓመት ከሁለት ወር እስከ ሶስት ወር ጊዜ ያህል የቀረበት ጊዜ ነው። በዛ ጊዜ ውስጥስ ሀገር ቤት ቢሮችሁን ከፍታችሁ ተመዝግቦ ፓርቲው ምዝገባውን አጠናቆ ለምርጫው ለመሳተፍ ሰልፍ ምን ያህል ዝግጁ ነው? በአሁኑ ሰዓት ኢትዮጵያ ውስጥ ያው እንደምናቀው ሁላችንም እንደምናውቀው ገና የወያኔ ህገ መንግስት እንኳን ያልተሻሻለበት ገና አገሪቷ በዘጠኝ መንግስታት ተከፋፍለ ያለችበት እና እውነቴ ነው ውጣ ውረድ ባለበቱ ምርጫ ተደርጎ ይፈጠር ነገር ይኖራል ብዬ እኔ በግሌ አልጠብቅም። ምክንያቱም የስ ጠቅላይ ሚኒስተሩ የለውጥ ጋሻ ይዟል የስ ነገር ግን በዙሪያው ያሉት እነማን ናቸው የሚለውን ግን ጠንቅቆ ያወቃል መሰለኝ። ለዚህ ነው እኛ አሁን ለምርጫም ሆነ ዘሎ እዛን ለመግባትም ቢሆን ሌላም ደግሞ አሁን እንደምታየው በሚዲያ ደረጃ ከሀገር ውስጥ ውስቲ ማን ነው እነኚህ ሰዎች ለምንድን ነው ያልተጠሩት? ብለው ጋርደውበት ያንን እንኳን ጥሪ ለማድረግ ያልቻለበት ምክንያት በዙሪያው ያሉ ሰዎች ለሱ የሚጠቅሙ ሳይሆኑ የማይጠቅሙ ናቸው። እና አገር ውስጥ አሁን ምርጫ ቢደረግ ራሱ ምንም እንጥቅም አለ ብዬ አላስብም። ምክንያቱም እንዳልኩ በጽ መንግስታት የተከፋፈለ ነው፣ ሀገሪቱ ውስጥ ሰላም የለም በአሁኑ ሰዓት። ስለዚህ ያንን የማስተካከል ኃላፊነት የማን ይሆናል? በውጭ ዳር ሆናችሁ እዛ ውስጥ ያለው ህዝብ ታግሎ ያንን አስተካክሎ እስኪዘጋጅ ድረስ ጠበቃችሁ ለመሄድ ነው ወይስ አይደለም? የወቅቱ ገብታችሁ ያንን ለመለወጥ ነው? ሀገር ውስጥም አሉ፣ የቢሮውን ደረጃን ባይሆን ግን ኦልሞስት፣ ወደዛ አካባቢ እየደረስን ነው። አሉ ተከታዮች አሉ፣ እዚያም ሀገር የሚሰሩ አሉ። ነገር ግን ለምርጫውን ነው ምን ምርጫውን በተመለከተ ግን ህገ መንግስት ማሻሻያ የለም፣ ግን የወያኔ ማሻሻያ እንደምታየው ነው። ዛሬ እዛ ባንክ ይዘረፋል። ብሩ እንኳን ያንን ማሻሻያ ለማድረግ የእናንተ አስተዋጽኦ ምን ይሆናል? ባህርማዶ ሆኖ መመልከት ወይስ ሀገር ውስጥ ገብቶ አሁን ሌሎች ድርጅቶች እንዳሉት አስተዋጽኦ ማካሄድ? በአሁኑ ሰዓት እየሰራን ያለ ነው፣ ህዝባችንን ማንቃት ነው። ህዝቡን እያስተማር ነው ነው ሀገር ቤት ባሉ አባሎቻችንም ሆነ በውጭም በሬዲዮም፣ በተለያየ ሶሻል ሚዲያዎችም ቢሆን ህዝባችንን እየነገር ነው ነው ይህ ነገር ጥሩ እንዳለነ በዚህ መልክ መሆን እንዳለበት፣ ቀደም ሲል ያደረግ የገለጠችው ይሄ የምለ ጠቅላላ ለህዝባችን እያስተማርን እያነቃ ነው። ስፔሻሊ ወጣት ወጣት ሴቶቻችን ወንድሞቻችንም ይህንን ነገር እንዲያውቁ እየሰራን ያለ ነው እና ዝም ብለን በውጭ ብቻ በመጽሐፍ ደግሞ እንትን አይደለም የንፈልጌ ነው። በሀገር ቤት ውስጥ ያላችሁን የተሳትፎ እንቅስቃሴ ትልሞቻችሁን አንስታችኋል። ከዛ ባሻገር ውስጥ ቅድም እንደተናገሩት ወይዘሮ ያወርቅ ዋና ጽህፈት ቤታችሁ አዲስ አበባ ይሆናል። በውጭም እንደዚሁ ራሱን የቻለ ቅርንጫፍ ኖሮት እንቅስቃሴዎቹ ይካሄዳሉ። የኢትዮጵያ ሴቶች ዲሞክራሲያዊ ፓርቲ በውጭ ሀገርስ ምን አይነት እንቅስቃሴዎችን ነው የምታደርጉት? በሚቀጥሉት አምስትና አስር አመታት ጊዜያቶች ውስጥ? እሺ፣ በጣም አመሰግናለሁ። እኛ ኮ ማስጨበቅ የምንፈልገው ይሄ ለውጡ እንዲመጣ በፍጥነት ባልታወቀ ምክንያት፣ ባላወቅነው ምክንያት በድንገት የመጣ ተስፋ የሚሰጥ ነገር ግን አደጋም ያለበት እያሉ ሁሉም ሀገር ቤት የገቡት እያንዳንዱ ጀነራል ኃይሉ ጎንፋ ባልሳሳት ጭምርና ሌሎቹም የተናገሩት በደንብ ያየሁትን ነው የሰማሁትን ነው። ከራሳቸው ማለት ነው፣ ከተጠየቁበት ማለት ነው፣ ከአንድ ቴሌቪዥን ፕሮግራም ላይ በኢትዮጵያ ውስጥ እና እነዚህ ሁሉ በተመሳሳይ ነው የሚመልሱት። የተሰራውን ሳያውቁ ቀርቶ አይደለም፣ የሚያውቁት ብዙዎቹ ያውቃሉ። እና ይሄ እኛ እዚህ ሆነን የተሰራ ስራ ነው አሜሪካንን፣ የኢትዮጵያ ሕዝብ ጎን እንድትቆም ያደረግናት እና ለውጥ አምጥተናል። በተመሳሳይ ለጠቅላይ ሚኒስትሩ ኦፊስ አድራሻ ስላለ በቀጥታ በኢሜይል የሚላክበት በዛ መደረግ ያለበትን ልከናል። አሁንም እንልካለን። ሀሳብ ጥሩ ጥሩ ሀሳቦች መሰራት ያለባቸውን እንልክለታለን። ይህንን ደግሞ እንሪል ታይም የቴክኖሎጂው ራሱ እንሪል ታይም ኢትዮጵያ ውስጥ ምን ሀብትን እያደረገ ነው፣ በዓለም ውስጥ ምን እያደረገ ነው የሚያሳየን ነው። ስለዚህ ያንንም በሀገር ቤት ውስጥ የሚያስክንገባ ድረስ በቴክኖሎጂው በመጠቀምና የፖለቲካል ድርጅቶች ወደ ሀገር ቤትም የገቡ ለምሳሌ አንዳንድ ድርጅቶች እና ከዛም ደግሞ እዛው የቆዩ አንጋፋ ፖለቲካ ድርጅቶች መሪዎች ጋር እንግን አብረን እየሰራን ነው። ስለዚህ ስራውን መሰራት ያለበትን አስተዋጽኦ ማድረግ ያለበትን ዋናው ሀሳብ ነው፣ ዋናው አይዲያ ነው። እሱሱን ሁሉ አቅርበናል፣ እናቀርባለን። አንድ ቦታ እዛ ካፒታል ፊት ውስጥ ሆነን ማለት ነው ከዛ ለህዝቡ መሀል ሆኖ ለማስተጋባትና ምን መደረግ እንዳለበት ማስተማሩን እንቀጥላለን። ከዛ በተረፈ ግን እዛ ስለተገባ እዛ የገቡት ሁሉ ኮንትሪቢዩት አደረጉ ምንም ሰሩ ማለት አይደለም። ዝም ብሎ ሄዶ ቁጭ ማለት ነው። እንዳልኩት ትልቁ ስራ እንደውም ያለው ትልቁ ስራ ያለው ለኢትዮጵያ ሕዝብ የሚጠቅመው በአሜሪካን እጅ ነው። የአሜሪካን ቲፒኤልኤ ሲዛ የምታደርገው ፈጽሞ በማንኛውም በኩል ተቀባይነት እንዳይኖረው አሜሪካንን ማድረግ የአፍሪካ አንድነት ድርጅትን ማድረግ የአውሮፓ አንድነትንም እንደዚሁ የአፍሪካ መሪዎችን በተለይ የኢትዮጵያን መከፋፈል አንድም አፍሪካዊ አይፈልግም። ስለዚህ እነሱን ሁሉ በማስተባበር በበለጠ ስራ የሚሰራበት በነብስ እየተገናኘን ከአምባሳደሮቻቸው ጋር ጭምር ብዙ ነገር የሚሰራ ስላለ ስንሰራ የኖርነውን አሁን ደግሞ በበለጠ። ስለዚህ ይሄ ነው ለጠቅላይ ሚኒስትሩም ለኢትዮጵያ ህዝብ ዋናው ነገር ለኢትዮጵያ ለኢትዮጵያ ህዝብ ለጠቅላይ ሚኒስትሩ ለ ወንድማችን አቶ ለማ መገርሳም ነው የሚጠቅመው። ይሄ ነው ይሄንን እንደኛ ድርጅት እንደኔ እኔ መቼም በመታወቂ ላፍራ አይገባም ሌላው አልታወቀም ብዬ ትልቅ ትግል እንደውም ያለው ለጠቅላይ ሚኒስትሩ እዚህ ሆነን የምንታገል ስራውንምና ተሰሚነት ያለን ነው በር የሚከፍለው እንጂ ድርጅቱን ያቋቋምኩት ድርጅት አይደለም። ወይዘሮ የሀረር ወርቅ ጋሻው የኢትዮጵያ ሴቶች ዲሞክራሲያዊ ፓርቲ ፕሬዚደንት፣ አቶ ዜና በለጠ የኢትዮጵያ ሴቶች ዲሞክራሲያዊ ፓርቲ ምክትል ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኛም በጣም እናመሰግናለን። እግዚአብሔር ይስጥልን። እኔም በጣም አመሰግናሉ። አሰሳሳውን እና እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this?